SBS Radio ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በአድላይድ የትግራይ ማኅበረሰብ ማኅበር አስተባባሪነት የተቃውሞ ምስጋናና አጋርነት ጥየቃ የአውቶሞቢል ሰልፍ ተካሄደ 18000 ያህል የኒው ሳውዝ ዌልስ ነዋሪዎች ከጎርፍ አደጋ ለማምለጥ ቀያቸውን ለቀው ወጡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ማርች 19 በአደላይድ የትግራይ ማኅበረሰብ ማኅበር ። አስተባባሪነት የተቃውሞ ምስጋናና የአጋርነት ጥሪ የአውቶሞቢል ሰልፍ ተካሂዷል። የአውቶሞቢል ሰልፉን ሂደትና ተልእኮ አስመልክቶ ወይዘሮ መሰረት ወልድ ጊዮርጊስ በአድላይድ የትግራይ ማኅበረሰብ ማኅበር የሥራ አስፈጻሚ አባል በተለይ ለኤስቤስ አማርኛ ገልጠዋል። በአድላይድ ደቡብ አውስትራሊያ የትግራይ የኤርትራና የአውስትራሊያ ተወላጅ በትግራይ ኮሚዩኒቲ ማህበር አስተባባሪነት በአስራ ዘጠኝ ማርች ሁለት ሺህ ሀያ አንድ በመኪና በታገዘ ደማቅ ሰላማዊ ሰልፍ አካሂደናል። በእለቱ ዋና ዋና የከተማይቱ የትራፊክ መንገዶች የተዘጉበት፣ ስምንት የሞተር ሳይክል ፓትሮሎች ያጀቡበት፣ ከመቶ በላይ መኪኖች በትግራይና ኤርትራ ባንዲራ ያሸበረቁበት፣ ጦርነቱ የሚያወግዙ መልእክቶች የተንጸባረቁበት ነበር። በለቱ በደቡብ አውስትራሊያ የትግራይ ኮሚኒቲ ማህበር ፕሬዚደንት ዶክተር ሀይላይ አብርሃ የሰልፉ ዓላማውን እንደሚመለከተው አቅርበዋል። አንደኛ ትግራይ ወረው ያሉ ኃይሎች ማለትም የኢትዮጵያ ሰራዊት፣ የአማራ ሚሊሻ ፋኖ፣ እና ልዩ ኃይል እንዲሁም የሻዕቢያ ወራሪ ኃይል ያለምንም ቅድመ ሁኔታ እንዲወጡ ጥሪ ማቅረብ ነው። በተጨማሪም በሕግ ያልተመረጠ የብልጽግና መንግስት እንዲወጣ በሁለት ነጥብ ሰባት ሚሊዮን ሕዝብ የተመረጠ የህወሀት መንግስት ወደ ቦታው እንዲመለስ ጥሪ ለማቅረብም ጭምር ነው። ሌላው በሁለተኛ ደረጃ ለኢትዮጵያ ሰራዊት የአማራ ሚሊሻ ፋኖ እና ልዩ ሀይል እንዲሁም የሻዕቢያ ወራሪ ሀይሎች ደግፈው ሰላማዊ ሰልፍ ያዘጋጁ የዳያስፖራ ኮሚኒቲ እንዳሉ ተገንዝበናል። ቺ በአስራ ሁለት ማርች ሁለት ሺ ሀያ አንድ በአድላይድ ከተማ የተዘጋጀ ሰላማዊ ሰልፍ ነበረ። ያ አንድ ምሳሌ ነው። ይሄ ደግሞ ኢሰብአዊ የሆነ ድርጊት መሆኑን እና በህግ እንደሚያስጠይቅም ለማሳሰብ ነው። ይሄ ካሪቫን ፕሮቴስት አርብ ዕለት እያደረግ ነው ማለት ነው። ሌላው በሶስተኛ ደረጃ ዓለም አቀፍ ማህበረሰብ ትግራይ ላይ እየተደረገ ያለው የዘር ጭፍጨፋ እና ተቆቃ እንዲያውቅልንና ና ለሁለቱም መንግስታት ማለትም ለኢትዮጵያና ለኤርትሪያ ተጽዕኖ ማድረጉ እንዲቀጥልልን ጥሪ ለማቅረብ ነው። እስካሁን በተደረገ ትግላችን አሜሪካ ሀያ ሰባት የአውሮፓ ሀገራት ና ትላልቅ የዩኤን ድርጅቶች ከጎናችን ቆመዋል። ከጎናችን አድርገናል ለሱም እናመሰግናለን። የተቀሩት በተለይ ቻይና፣ ሩሲያ፣ ህንድ፣ አውስትራሊያ እና ሌሎች እንዲያግዙን ጥሪ አቅርበናል። ዝግጅቱ ይሄን ይመስል ነበረ። ካሳሁን። አስራ ስምንት ሺህ ያህል የኒው ሳውዝ ዌልስ ነዋሪዎች ከጎርፍ አደጋ ለማምለጥ ቀያቸውን ለቀው ወጥተዋል። እስካሁን ሀያ ያህል አካባቢ የመልቀቂያ ትእዛዞች ተሰጥተዋል። በዚህ መሠረት ከመካከለኛ ሰሜን ባህር ዳርቻ እስከ ሰሜን ምዕራብ ሲድኒና ኢላዋራን ያካተተ ሲሆን በሆክስብሪ ማክሊሌይ ሪቨር እና ኮሎ ሪቨርስ አካባቢዎች ከፍ ያለ የጎርፍ መጥለቅለቅ እንደሚገጥም ይጠበቃል። ከሁሉም አካባቢዎች ከባድ ጎርፍ የደረሰው ፖርት ማኳሪ አካባቢ ሲሆን በስድስት ቀናት ውስጥ ከ800 ሚሊ ሜትርስ በላይ የዝናብ መጠን ተመዝግቦበታል። በጎርፉ ሳቢያ ቀያቸውን ለቀው ለመውጣት ግድ ለተሰኙ ነዋሪዎች መርጃ የሚውል የድንገተኛ አደጋ የገንዘብ ድጎማዎች በሰላሳ ስምንት የተለያዩ ማዘጋጃ ቤቶች አካባቢ ተሰናድተዋል። ይህ በእንዲህ እንዳለም የኩዊንስላንድ ባለሥልጣናት በክፍለ አገሪቱ ደቡብ ምዕራብ ከፍተኛ ዝናብን ጨምሮ የጎርፍና የመሬት መሸርሸር ሊገጥም እንደሚችል አስጠንቅቀዋል። ዛሬ ሰኞ የተጀመረው የኮሮና ቫይረስ ምዕራፍ አንድ ለክትባትን ተከትሎ የአውስትራሊያ ፌዴራል መንግሥት በዚህ ሳምንት መጨረሻ ሃምሳ ሺህ ሰዎች መከተብ እንደሚችሉ ገለጠ። በቅዱ መሠረት ዕድሜያቸው ከሰባ በላይ ዕድሜያቸው ከ55 በላይ የሆኑ ነባር ዜጎች የሕክምና ወይም የግብረ አካል እክል ያለባቸው ወጣት ጎልማሶችን አካቶ 6 ሚሊዮን አውስትራሊያውያን የክትባት መመዘኛውን ያሟላሉ። ይሁንና የቪክቶሪያ ነባር ዜጎች የጤና አገልግሎት እንዳስታወቀው በርካታ የማኅበረሰቡ አባላት የአስትራ ዜኒካ ክትባትን አስመልክቶ ስጋት ያላቸው መሆኑን ተናግሯል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትሬሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትሬሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 31 ኢትዮጵያ ብር ከ09 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባና አየር ጠባይ ትንበያ እናስመልን ፐርስ በከፊል ደመናማ ይሆናል፣ ዝቅተኛ 25 ከፍተኛ 32። አድላይድ በከፊል ደመናማ ይሆናል፣ ዝቅተኛ 15 ከፍተኛ 24። ሜልበርን ካፊያ ይጥላል፣ ዝቅተኛ 16 ከፍተኛ 21። ሆባርት ብራ ይሆናል፣ ዝቅተኛ 14 ከፍተኛ 22። ካምብራ ካፊያ ይጥላል፣ ዝቅተኛ 12 ከፍተኛ 20። ሲድኒ ያካፋል፣ ዝቅተኛ 19 ከፍተኛ 25። ብሬስበን አልፎ አልፎ ዝናብ ይጥላል። ዝቅተኛ 22 ከፍተኛ 25። ዳርዊን ብራ ይሆናል። ዝቅተኛ 25 ከፍተኛ 32። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 8 ከፍተኛ 26 ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በአደላይድ የትግራይ ማኅበረሰብ ማኅበር አስተባባሪነት የተቃውሞ ምስጋናና የአጋርነት ጥየቃ የአውቶሞቢል ሰልፍ ተካሄደ። 18 ሺህ ያህል የኒውሳውዝ ዌልስ ነዋሪዎች ከጎርፍ አደጋ ለማምለጥ ቀያቸውን ለቀው ወጡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።